ከኤስፔስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። በቅድሚያ ሀዊ አሊ እንዲሁም ደግሞ የምስራች ተካልኝ ባለፈው ሳምንት መጨረሻ ሃርሞኒ ትሩ አርት ብሪምባንክ በሚል በተዘጋጀ የስዕል ውድድር ላይ ሀዊ አሊ ከ16 18 ዕድሜ ካላቸው ታዳጊ ወጣቶች ጋር በመወዳደር ያንደኝነትን ቦታ በማግኘት ተሸላሚ ሆነሻል። እንዲሁም ደግሞ የምስራች ተካለኝ ከ13 እስከ 15 የእድሜ ክልል ባላቸው ተወዳዳሪዎች መካከል እንዲሁ ስዕልሽን አቅርበሽ አንቺም በሶስተኛነት ደረጃ ላይ ወጥተሽ ተሸልመሻል። በቅድሚያ ሁለታችሁንም ታዳጊ ወጣቶች እንኳን ደስ ያላችሁ እንላለን። አመሰግናለሁ። ከሀዊ ልጀምርና ምን አይነት ስዕልን ነበር ለውድድሩ ይዘሽ የቀረብሽው? እኔ Yeah, Bombali Nesalkut nice, and I the portrait ne nice, sarkut yeah harmony represented the Delek. Bombali with uninspiring Solana, the near inspiration salana that soon yes, seld off quit. And now the patalaya colour nage and different nationality represented directly and na so like music out. ለብዙ ብዙ ቋንቋ ነው የሚዘፍ ነው፣ እና ለሃርሞኒ ስለሆነ እኔ በጣም ሁሉም ካለሩ ብሪንክ ገዛ አድርገ። የምስራችስ፣ አንቺስ ምን አይነት ስዕል ነበር የሳልሽው? በስዕልሽ የገለጽሽው ምንን ነበር? እኔ የሳልኩት አይንና አበባ ነው። እና አበባው በጣም ሲምፕል ነበረ ግን ብዙ ሜኒንግ ነበረው። ሜኒንግ ደግሞ ፒስ ና ሃርሞኒ እና ሰው አንድ ላይ ያደርጓል። እና ፒስ አለው ሰላምን ነው በዛ ውስጥ ለመግለጽ የሞከርሽው ማለት ነው? አዎ። የተጠቀምሻቸውስ ቀለማት ምን ይመስላል? ይላሉ ብዙ ቀለም አልተጠቀምኩም፣ ግን አንድ ካለር ብቻ ነው አልተጠቀምኩት። እናሱ ፒንክ ነው እና ፒንኩ አበባ ውሱ መሀል ነው እና ሱ ነው ፒስ ላይክ ሬፕሬዘንት የሚያደርገው። ወደ ሀዊ መለስ ስንበል እና ለመሆኑ፣ ወደዚህ ውድድር እንዴት ነው ልትገቢ የቻልሽው? ሂደቱ ምን ይመስል ነበረ? እኔ ከልጅ ጀምሮ አርፍ በጣም ወድ ነበር ና እያደግኩኝ ያለው ትንሽ እያሻሻልኩኝ እየሄድኩኝ፣ ማሚ የእኔ ስዕል ስታይ ከታምራት ጋ አገናኘችኝ እና ታምራት የታወቀ አርቲስት ስለሚሰራ እሱ የስካት ድሮዊንግ ነገረኝ ና አብረን እያገዘኝ ወደዚህ ኮምፒቲሽን ላይ አገናኘን ና እንደዛ ነው። ይህ ውድድር ለመጀመሪያ ጊዜሽ ነው ወይስ ከዚህ በፊትስ በስዕል ተወዳድረሽ አሸንፈሽ ታውቂያለሽ? አይ የመጀመሪያ ጊዜ ነው በስዕል የመጀመሪያ ጊዜ ነው ለመጀመሪያ ጊዜ ተወዳድሮ ለመጀመሪያ ጊዜ አሸናፊነትን መቀዳጀት ምን አይነት ስሜትን ይሰጣል በጣም በጣም ደስ ነው የሚለው ሰርፕራይዝ ነው የሆንኩት መጀመሪያ እና አሁን እንደዛ አንደኛ ስለወጣው በቃ የኔ ሞር ኢምፕሩቭ ምናምን አደርጋለሁ ሞር ድሮዋይንግ እንድሻሻል ኢንትረስት ስለሆንኩኝ ከንቲኑ አደርጓለሁ የምስራች ወደ አንቺ መለስ ስንበል እና ከዚህ በፊት አንቺስ በስዕል ውድድሮች ላይ ገብተሽ ተወዳድረሽ ታውቂያለሽ ወይስ ይሄ የመጀመሪያሽ ጊዜ ነው ይሄ የመጀመሪያ ጊዜ ነው እና ከልጅነት ጀምሮ እስል ነበር ግን፣ ብዙ ጥሩ አልነበርኩም እና ትምህርት ቤት ጀምር አስተማሪዎች ሲያጉዝኝ ጥሩ የሆንኩኝ መጣውን ግን መጀመሪያ ጊዜ ነው። ስሜቱ ምን ይመስል ነበረ? በውስጥሽ የፈጠረው ነገር ለመጀመሪያ ጊዜ ተወዳድረሽ ሶስተኛ ሆነሽ ስትሸለሚ የሰጠሽ ተስፋ ምን ይመስላል? ወደፊቱ የስዕል ስራዎችሽ በጣም ደስ ነው የሚለው እና ሞ ሀፒ ኮንፊደንስ ይሰጠኛል እንደስ ነው የሚለው። ለሁለታችሁም የማነሳው ጥያቄ ነው። ለመሆኑ ስዕል ማለት ምን ማለት ነው? ለእናንተ ስዕል ለመሳል ቁጭ ስትሉ እርሳስም ይሁን ብሩሽም ይሁን ይዛችሁ ስትቀመጡ ምን አይነት ስሜት ውስጥ ነው የምትገቡት? ታዳጊ ወጣቶች ናችሁና ለእናንተ የሚሰጣችሁ ስሜት ምንድን ነው? ሀዊ ካንቺ እንጀምር። እኔ ነው አንዳንድ ጊዜ ቲንክ የምታደርጊው ፖርትሬት ላይ መሳል፣ እኔ ፊልም አድርገው ነው ምስለው እና የራሴን ካለር ዩዝ አድርጌ በቃ የራሴን ክሬት ማድረግ እና አንዳንድ ጊዜ ይሄ ዓለም ላይ ብዙ ነገር ምናምን ስላለ ላይ ቀስ ብለሽ ቁጭ ብለሽ ስትሳይ፣ ሌላ ቦታ በስዕል ዓለም ውስጥ ቁጭ ብለሽ መሳል ስትጀምሪ የሰላም ስሜት ነው የሚሰማኝ ለማለት ፈልገሽ ነው። የምስራችስ፣ አንቺስ ይሄንን ስሜት እንዴት ነው የምትገልጪው? ስዕል ማለት ለአንቺ ምን ማለት ነው? የኔ አርት ብቻ መሳል አይደለም፣ ግን ራስሽን ኤክስፕሬስ የምታደርጊው ክሪኤቲቭ ስኪልስ ያለሽ ኢማጂኔሽን፣ እንደሱ ኤክስፕሬሲንግ፣ ግን በውስጥ ش مقلات وبس ميت مقلت ما نجار بس النوم أو شو؟ ኤንፍቲኤ አካደሚ የሚባል ትሬን አደርጋለሁ። የሁለት ሾይ ኬስ የንአም ነብሮ ነበረ እና በሁለቱ ሾይ ኬስ አንደኛ ነው የወጣው በአክቲንግ እና በሲኒንግ። እና እሱን ቲኬት ለኦስክስ ያስገባል እና ኦስክስ የሚመጣው የኤንድ ዝ ዲሴምበር አካባቢ ነው እና እሱ ክምፒት ተደርጎ አንደኛ የወጣው ወደ አሜሪካ እየዳሉ ለስኮላርሺፕ እና ትሬን ሊያደርጉ አፕካሚንግ ሙቪ ወይ ሾው የሚመጣው እና እሱም በጣም ኢንትሬስትድ ነኝ እና ከነሱ ጋር አሁን ትሬን እያረኩኝ ነው። ኦልሞስት አመት ይሆናል ከነሱ ጋር ትሬን እያረኩኝ እና የ ኢቨን ከልጅ ጀምሮ በጣም ሲሚኝ እና አክቲንግ ምን ኢንትሬስትድ ነው በሁለቱም በሁለቱም ኤንኤስቲኤ ሞር በአክቲንግ ነው እና ሙዚቃ ደግሞ አንዳንድ ጊዜ ስቱዲዮም ከነሱ ጋር ሰራለው እና አንዱ ሙዚቃ የሰራሁት ዌብሳይቱ ላይ አድርገዋል። እሱም በጣም ደስ ብሎኛል። he told me never give up on this world and now know lost inspiration, we lost all our like concentration And now there's people in the class, losing dedication. And when I look into your eyes, I see you suffocating. That's why I'm sitting in this room and now it's time to play but Stop, stop. Don't you ever tell me to stop, stop Cause when I see my people down I you know that makes my heart throb And I could type to sit down and watch these hearts locked. Everybody's going through pain. So I guess the love side, people always giving. People always picking it, trying to fight back So we all keep on listening Brainwashed by the system that we live in We don't even get it, so we all keep on hearing it Damn, and that's why this world got me so sick I never knew when there's a challenge, we were all just quit Cause written history, damn it got me feeling so big But when I think about it, we just keep on rolling Damn, that's a challenge every single person damaged. Why you clapping? All this stuff really happened and if you try to make a change, you won't take advantage cuz every person that tried always got assassin. That's why we always gotta walk through and you ain't going to get far if you only walk with you. We need each other to last longer and we ain't going to last if we keep on fighting stronger. የምስራችን፣ እስከዚህ ከስዕሉ ሌላ በኪነ ጥበቡ ዘርፍ የምትሳተፊባቸው ሌሎች ነገሮች አሉ ወይ? አይ፣ ከትምህርት ቤት ውጪ ምንም አላይም፣ ግን ከተምረክ ጋር ብቻ ነው የምስለው። በቤተሰቦቻችሁስ በኩል ያለው እርዳታ ምን ይመስላል? የእኔ ፋሚሊ በቃ በጣም ሰፖርት ያደረጉኛል። ሾይከሴም ሲኖረኝ ይመጣሉ። ብዙ ልጆች ፋሚያቸው አይመጡ ማለም ጊዜ እና የኔ ሁሌ ጊዜ ነው የሚመጡት። ኦቨታይም ሰፖርት ያደረጉኛል እና እኔ ትሬንድ ሳረግ የፕራክቲስ ሳረግ ከነሱ ጋር አሳያቸኋለ መጀመሪያ እና የነሱ ፊድባክ በጣም ለእኔ ኢምፖርተንት ነው። ፕሩቭ ያስደርገኛል እንደዛ ነው ስፖርት የሚያደርጉት። የምስራችስ በቤተሰብ በኩል የምታገኘው እርዳታ ምን ይመስላል? በሚ ሁሉ ነው ስፖርት የሚያደርገኝ። እናቴም ብዙ ከተማት ጋር ነው ኢንትሮዲስ አደረገችኝ። ሶስተም ብዙ ስፖርት ታደገኛለች። አባቴም እና ወንድሜን ሁለቱም ትንሽ ይስላሉ እና እነሱም አንዳንድ ፕሮጀክት ካለኝ እና ሰው መገዛ ካስፈልገኝ እነሱ እጠይቃቸዋለሁ። ስለዚህ ጥሩ እርዳታ በቤተሰብ በኩል አለን ነው የምትሉት ሁለታችሁ ነበሩም ለሚቀጥለው አምስትና አስር አመት ራሳችሁን የት ቦታ ነው ማየት የምትፈልጉት? እኔ የራሴን ትምህርት ቤት ጨርሼ ዩኒ ገብቼ የራሴን ቢዝነስ መስራት ኦፕን ማድረግ ነው የምፈልገው። ኦሶ በአክቲንግ እና በስዊሚንግ ኢንትረስት ስለሆንኩኝ ከሱ አንዳንድ ነገር ቢዝነስ እሱን ነው ፎከስ ማድረገው። የምስራችስ፣ እኔ ትምህርት ቤት ጨርሼ ከዩኒ ግራጁዌት አድርጌ እናቴ አባቴ ሁሉም ካስደስቼ ትራቨል ማድረግ እፈልጋለሁ። ከትራቨሊንግ በኋላ ላይፌ እንጀምራለውን። እኔ የሎን መማሪ የምፈልገው ቢ ሎያ ሎስቲንግ በህግ ዙሪያ ነው መማር የምትፈልጊ፣ ትምህርት ሽን ማለት ነው። ሌላው እናንተን ለሚመስሉ ሌሎች ታዳጊ ወጣቶች ወይም ታዳጊ ህጻናት ምንድን ነው የምታስተላልፉት መልእክት? እኔ በ ድሪም የሆነ ኢንስን ስቶፕ ማድረግ አንዳንድ ጊዜ ስቶፕ የሚያደርጉት ሰዎች ኦልሞስት የሆነ ነገር ሲመጣላቸው እና ምይንም ማንም እንደሲ እንዳታር እንዳይልልሽ ወይም ታርጊውን የሆነ ነገር ማለት ከፈለግሽ አርጊው ማንም እንዳያቆምሽ። የሀርመኒ ትሩ አርት ተሸላሚዎች የምስራች ተካልኝ፣ እንዲሁም ሀዊ አሊ ለኤስቢኤስ የአማርኛው ቋንቋ ፕሮግራማችን ለቃለ መጠየቃችን ስለቀረባችሁ እናመሰግናለን መልካም ሰላሙን ሁሉ እንመኝላችኋለን። መሰግናለሁ። አርቲስት ታምራት ገብረ ማርያም እንደሚታወሰው ባለፈው ሳምንት መጨረሻ እዚህ ሜልበርን ውስጥ የአንተ ተማሪዎች የሆኑት ታዳጊ ወጣቶች ሃርመኒ ትሩ አርት ፕሪም ባንክ በሚለው ውድድር ላይ ተወዳድረው አሸንፈው ሽልማታቸውን መቀበላቸው ነው። በዚህ መሰረት ታዳጊ ወጣት ሀዊ አሊ የአንደኝነትን እንዲሁም ደግሞ የምስራች ተካልኝ የሶስተኛነት ደረጃን በመቀዳጀት ሽልማታቸውን ወስደዋል። ከእነሱ ጋርም ጥቂት ቆይታ አድርገን ነበርና ለዚህ ውጤት ለመብቃት አስተማሪያችን ታምራት የበረከተው አስተዋፅኦ ታላቅ ነው ብለው ተናግረዋል። በዛ ምክንያት ነው አንተን ወደዚህ ጋ በስኩሁን። እስቲ በቅድሚያ ውድድሩ ምን ይመስል ነበር? እንዴት ነበር እነዚህ ልጆች ያዘጋጀሃቸው? በጣም አመሰግናለሁ ማርቶች ስለጋበሽኝ ስለመጣሽም። ኤግዚቢሽኑ ላይ ትልቅ ነገር ነው ለእኛ ለልጆችም ትልቅ ሞራል ነው፣ ለእኛም ለኮሚኒቲችን ትልቅ ሞራል ነው። ሁላችንም ተሰባስበን በማየታችን ያን ነገር የልጆችንም ደስታ በመካፈላችን ልጆችን አስተምራለሁኝ ፍላጎታቸው አስተምራቸዋለሁ ማለት የመሰረታዊ ህጎችን በነዛ ጠንክረው ነው አውትስታንዲንግ የሆኑት ናቸው ሁለቱ። በተለይ የልጆቹ ተሳትፎ ድሮይንግ ነበር ፔንቲንግ ሲሆን ከዛ ላይ ነው እዛ አካባቢ ያሉት አርቲስቶች ሴሌክትር አድርገው የመረጧቸው ማለት ነው። እና የተለያዩ አገርም ጋብዘዋል ከኛም ከአፍሪካኖች ማለት ነው እነዚህ ሁለት ልጆች ናቸው ተመርጠው ለዛ የቀረቡት እንደሚታወቀው ከነሱም ጋር ባደረኩት ቆይታ እንደነገሩኝ ከሆነ እነዚህ ልጆች ከዚህ በፊት ሌላ የስዕል ኤግዚቢሽን ላይም ተሳትፎም ሆነ ሌላ ውድድርም ላይ ተወዳድረው እንደማያውቁ ነው በመጀመሪያቸው ነው ይህንን ውጤት ያሳዩት ስለዚህ ይህ ማለት በማህበረሰባችን ውስጥ ገና ብዙ ያልታወቀ ችሎታ ታለንት አለ ለማለት ያስደፍረናል በጣም እንጂ እኛ አንጀምር እንጂ ከገባንበት እናሸንፋለን እና በጣም ታለንትድ የሆኑ ልጆች አሉ። በጣም የተደበቁ ልጆች አሉ። እነዚህ ልጆች አልተወዳደሩም ከዚያ ፊት። ዋናው ነገር በተለያየ ሙያ ላይ እናሰለጥናለን። እዚህ ግን የስዕሉ ላይ አትኩሮት አልነበረውም። ያን ነገር ኃላፊነትም እንደገናም ደግሞ ዝንባሌውም ፍላጎትም አለኝ ነ በችግሮችን ብዙ አልፌ ያለሁኝ እና ያ ችግሮች ሳይደገሙ በእኔ ላይ ያለፉት ባሉት ልጆች ላይ ጥንካሬውን ብቻ ማሳለፍ ነው የተማርኩትን። ወደኛ ነጮቹ ራሳቸው ምንድነው የሚሉት ኮሚኒቲዎች በጣም ይፈልጉል ይሉኛል። ልክ ናቸው። ይፈልጉኛል፣ እኔ ይፈልጋቸዋሉ፣ የኛ ልጆች እና ማደግ አለባቸው። መሄድ አለባቸው እስከ መጨረሻ ድረስ። ዛሬ ካልሰራን ነገ ራሱ ራሱን ይወልዳል። የዛሬው አንድ መስመር ከሰራን ሰው ያስደስታል። ሰው ፈገግ ካለ ለምን ለሚቀጥለው ሁለት መስመር አንሰራም? ስለዚህ ያን ነገር ማሳደግ አለብን። ታምራት፣ ወደ ኋላ መለስ ስንበልና ታስታውስ እንደሆነ የዛሬ ሁለት አመት እዚሁ ኤስ ቢ ኤስ ሬዲዮ ላይ ቃለ መጠይቅ አድርገንልህ ነበረ የተመረክበት በተለይ ደግሞ በዚህ በረቂቅ ጥበብ ወይም ፋይን አርት በሚለው የስዕል መስክ ውስጥ ነበርና ያኔ ያነሳሁ አንድ ነጥብ ነበረ ከዚህ በኋላ ማድረግ የምፈልገው ትንንሽ ልጆችን እጃቸውን ይዤ ማስተማር ስዕልን፣ እንዲወዱ ጥበብን እንዲወዱ አደርጋለሁ ነበር ያልከው። አሁን የነዚህ ልጆች ውጤት ስታይ፣ ሌሎቹም ደግሞ አብረህ አሁን የምታስተምራቸውን ስታይ የእኔ ራዕይ ይሄ ነው፣ ጅማሬን እያየሁት ነው የሚለው ደረጃ ላይ ደርሳል ማለት እንችላለን? በጣም እንጂ። አዎ፣ ይሄ ነጸብራቅ ነው። ትልቅ የምስራች ነው ማለት ይቻላል። መንገድ ከፋች ነው። እነዚህ ልጆች ለሌሎቹ ህጻናቶች ትልቅ አርአያ ይሆናሉ። እኔም ህልሜ ተጀመረ ነው ምለው። ሌላው በየቤቱ ውስጣቸው የተደበቀ ችሎታ ላቸው ሰአሊያ ሊሆኑ የሚችሉ ልጆች ታዳጊ ወጣቶች እንደሚኖሩ እንገምታለን እና እነዚህን ልጆች ምንድን ነው በቤተሰብ በኩል ሊደረግላቸው የሚገባው ድጋፍ ምን ይመስላል እንደዚህ ያሉ ልጆች የሚሰሩትን ስራ አፕሪሼት ማድረግ እዛው ቤት ውስጥ ብቻ እንዳይቀሩ ልክ ሌላው ማህበራዊ ውስጥ እንቅስቃሴ ውስጥ እንደምንሄድ ሁሉ ለዛም ቦታ መስጠት አስፈላጊ ነው ልጆቻቸውን የሚሰሩትን ዶክመንት አድርጎ ለእይታ ማቅረብ የግድ ኢንተርኔት ላይ ብቻ ማየት ብቻ አይደለም ከኢንተርኔት ኢንፎርሜሽን ነው የሚሰጠው እና እዛ ቦታ ቦታ ሄዶ ራሱ ማየት ያስፈልጋል። የተለያዩ ነገሮች አሉ እዚህ እና እዛ ውስጥ ራሳችንን መውሰድ ያስፈልጋል። ወደ ግል ልምድህ መለስ ስንበል እና ቀደም ሲል የጠቃቀስካቸው ነገሮች አሉ የቤተሰብን እርዳታ በተመለከተ ማለት ነው። አንተ ወደ ስዕሉ አለም ውስጥ ስትገባ በቤተሰብህ ይደረግልህ የነበረው እርዳታ ምን ይመስል ነበረ? በተለይ የቤተሰብ አስተዋጽኦ ትልቅ ነው። በተለይ እናቶች ቀረብ ይላሉ። በጣም የቅርብ ሰው ነው ደግሞ ያንን ምን እንደ መሆኑን የሚያውቀው። በእኔ በኩል እናቴ በጣም ረድታኛለች። የእናቴ እይቷ ብቻ ራሱ ለእኔ ትልቅ ነገር ነው። በመታየት ብቻ ብዙ ነገር ሰርቻለሁ። አጠገባ መሆኔ የእኔን ስራ እያስቀመጠች ታሳየኛለች። እንደገና ላጓደኞቿ ታሳያለች። ያ ነገር ትልቅ አስተዋጽኦ በቃ ጀግንነት ይሰማኛል። አላፍርም። ውጭ በወጣ ቁጥር እስካሁንም ይዘውኝ ይሄዳል። ያ ነገር ምንም ነገር ቢነሳ አልፈራም ማለት በሙያ በኩል ማለት ነው። መውደቅንም አይቸዋለሁኝ ሁሉን ነገር አይቸዋለሁኝ። ጥፋቱንም፣ ግልምጫውንም፣ ሶሻል ላይፉንም፣ አይሶሌሽንም ሁሉ ነገር አይቸዋለሁኝ እና ያ ነገር ምንድን ነው ከስር ጀምሮ የመጣ ጥንካሬ ነው። እናቴ ህጻን እያለሁኝ ስለ አንዱ ዘመዳችን ማለት በጋብቻ ዘመድ አለ አርት ስኩል አስተማሪ የነበረ ነው የቅርጽ አስተማሪ የነበረ ነው ቀራጭ የታወቀ ነው ታደሰ ማሚጫ እና አናቶሚ በኋላ የአናቶሚ ቲቸሮ የሆነ አርት ስኩል ከገባ በኋላ የታወቀ ነው። እንደሱ አናቶሚ የሚሰራ የለውም ማለት በቀርጽ ይህ እና ሀይለኛ ድሮዊንግ ሰአሊ ነው፣ ቀራጭ ነው። አሁን እሱ ስለ እሱ ታወራል ነበረ ለምሳሌ ስለ ማስተር የሚለው ነገር እና ጭንቅላቴ ውስጥ ተቀርጿል። ያ ነገር ማስተር እኔ ምን እንደሆነ አላውቅም። አስረኛም ክፍል እያለሁ ጥሩ ውጤት ካላመጣሁ እኔ አርት ስኩል ገባና ማስተርን ይዛሉ አሉ። አሁንም አስራ አንድ ክፍል አሁን ፈተና ሲመጣ ምንም አይመስለኝም እንደምንም የሚገባኝ ይሄ ማስተር የሚለው ነገር ማለት እናቴ የቀረጸችብኝ ነገር ነው፣ እና የመጀመሪያ ቋንቋ ነው የሚሰማት። ከዛ ነው ለእድገት መጀመሪያ ይሆናል፣ እና የቤተሰብ አስተዋጽኦ ትልቅ ነገር አለው። ወንዶች ጀግና ሲያዩ ነው አቴንሽን የሚሰጡት ውጤት ከደረሰ በኋላ፣ እስከዛ ድረስ በስሱ ነው የሚያዩት፣ ያን ያህል አቴንሽን አይሰጡም። በራሴ ነው ማቆም። ምናልባት የሴቶቹንም ያህል ስራ ሊሰሩ የሚችሉ አባቶች ይኖራሉ፣ ከጀመረው ቁጥቁት የሚያሳድጉ ግን ደግሞ ይሄ ያንተ በእኛ አገር አይነት ነው ማለት በ በኛ ሀገር አይ፣ አሁን ዘመኑ ተለውጧል። መብት አለ፣ የልጆች መብት ሁሉ ነገር አለ እና ያ ነገር ሁሉ ተለዋውጣል። በአንተ ሕይወት ውስጥ በአብዛኛው እናትህ ነበሩ ከታች ጀምረው በማየት ስራዎችን በመሰብሰብ እንዲሁም ደግሞ ባይምሮ ውስጥ ሩቅ እንድታስብ ትልቅ ነገር እንድታስብ ያንን ነገር ያስቀምጡበት? አዎ፣ ሕልሜን ነው የነገረች አሁን ናዝሬት ውስጥ ነው ያለው። ማለት ያ ቋንቋ የ የሩቅ አገር ቋንቋ ነው። እንግዲህ እናትህ ከኪነ ጥበብ ጋር ግንኙነት ነበራቸው? በጣም ሲኒማ ትወዳለች፣ አልባሳቷ ሁሉ ነገር አሪፍ ነው ማለት እሷ ነፍሷን ይመራ ካረፈች በኋላ ያን ነገር ሳይ፣ የዛ ነገር ሳይ፣ ለምሳሌ የጸጉር አሰራሪ አፖሎ ስራ አይነት ነገሮች፣ ከዛ ጋር የሚሄዱ አክሰሰሪዎች፣ ጫማዎች፣ የተለያዩ ነገሮች ሳይ፣ ዘመኗ እኖራለች። በዘመናዊ ህይወት ውስጥ ለጥበብ አቴንሽን አለት። እንደገናም አካባቢውም ወሳኝነት አለው። አርቲስት ወይም ደግሞ አንድ የኪነ ጥበብ ባለሙያ የራሱ ሳይሆን የማህበረሰብ ነው የአገር ነው። ከዛም ሲያልፍ ደግሞ በአለም አቀፍ ደረጃ የአለም አቀፍ ሀብት ነው። ተምራት አንተም በዚህ በስዕል ሙያ ውስጥ ነው ያለኸው በዚህ የጥበብ ህይወት ውስጥ አንተንና በአንተ ዙሪያ ያሉትን በተለይ ደግሞ የምታሰለጥናቸው ተማሪዎችህን ለሚቀጥሉት አምስት አስርት አመታት የት ነው ልታያቸው የምትፈልገው ከሀዊ ጋር ሳውራ ነበር እንደ ጥንካሬያቸውን እንደ ልጆቹ ቀጥታ ኮሌጅ የሚገቡ ነገር ናቸው ማለት እንደ ይዘታቸው ሀዊ ለምሳሌ መልቲ ታለንት ናች የድራማውንም የሙዚቃውንም ስነ ስዕሉንም ትዳስሳለች የአርቲስቲካል ባህር ያለች የሚም ልክ እንደዛው አይነት ነገር ነው ያላት። እና ደስ ይላሉ ሁለቱ አብረው ሲሰሩ ማየት። እንደገና ሌሎችም ተማሪዎች እንደዛ አይነት ነገር ሲሰሩ አንዳንድ ስቱዲዮ ይመጣሉ። ስቱዲዮ ፉት ስክሬ ውስጥ አለኝ ይሰራሉ። እና እነዚህ ልጆች ማየት የምፈልገው ፋይ ርስ ዩኒስ ገብተው እንደሚሰሩ ነው። እርግጠኛ ነኝ እዚህ አውስትራሊያ ውስጥ የሚኖረው ማህበረሰብ አርቲስቶችን፣ የኪነ ጥበብ ባለሙያዎችን በመርዳት ደረጃ ፕሮግራሞችን በሚያዘጋጁ ጊዜ ሄዶ በመመልከት ስዕልም ቢሆን ሙዚቃም ቢሆን ድራማዎችን በሚዘጋጁ ሰዓት በማድ እንዲነቅ በመርዳት ረገድ ምን ይጠበቅበታል ብለህ ትገምታለህ? እኔ ራሴም ሪሰርች እያረኩ ነው። ብዙ ጊዜ ፖዘቲቭ መሆንና አለመሆን ነገሮች አሉ። የአመለካከት ሁኔታ በእኛ አካባቢ ለምሳሌ ኢትዮጵያ፣ እኔ በጣም ቆይቻለሁ አልሄድኩ ማለት እችላለሁ። ኢትዮጵያ እና ለምሳሌ በእኛ ሰዓት የነበሩ ጊዜና አሁን ያለው ሰአሊ በጣም የተለዋወጠ ነው። በእኛ ሰዓት የተወሰነ ቦታ ነው ኤግዚቢሽን የሚከፈተው ሂልተን ሆቴል፣ አሊያንስ ፍራንስ፣ የጀርመን ካልቸራል ኢንስቲቱት ወይ የአርት ስኩል ግራጁዌሽን ብቻም ነበረ። አሁን ግን እንደምሰማው አንዳንድ ቦታ እንደማየው ትልል አሉ ህንፃዎች አሉ፣ አርቲስቶች ይረዳዳሉ ይደማመጣሉ፣ እና ትልቅ ለውጥ ነው ያለው በእኛ ሀገር። አሁን ድሮ የነበረው ሰው ነው እዚህ ያለው፣ ደግሞ ድሮ የነበረው ሰው ምንድን ነው የሚያየው እዚህ ያንኑ አይምሮ ይዞ ነው ያለው ማለት ይቻላል። አሁን ለውጥ ያለው ደግሞ ምንድን ነው? በሁለተኛው ጀኔሬሽን ነው። ሁለተኛው ጀኔሬሽን ነው ያንን ለውጥ ማምጣት የሚችለው እና ግን ወደ እኛ እንዴት ነው የምንረዳደው በሚለው ነገር ላይ የጥበብ ነገር ሰራ ሲባል ለምን ሰራ ጥያቄ መጠየቅ፣ ምክንያቱ ምንድን ነው? ጥቅም ያገኝበታል ወይስ አያገኝበትም ያኛው መጨረሻ ላይ ነው። አሁን እኔ አንዳንዴ ስዕል እሰጣለሁ፣ ለፍችበታለሁ። እኔ የተማርኩት ቤት የምገዛበትን ነው። መጀመሪያ ዲፖት ሲከፍልበት ነበረ። ለትምህርቴ ማለት የመጀመሪያ ማስተሪ ለመስራት ብዙ ነገር አጥፍቻለሁ፣ ዋጋ ተከፍሎበት ሌላው ሌላው እንታዩ በኋላ የሚመጣው ራሱ ራሱ ይፈጥራል። ራሱ ስኮላርሽፕ ፈጠረ ብዙ ነገሮች አሉ። ከዛ በኋላ የመጀመሪያ ሀርድ ስራ አለ። አንዳንድ ጊዜ ቦነስ እሰጣለሁ፣ አውቀዋለሁኝ። በነጻ ማድረግ ማለት የተለያዩ ነገሮች ያደኩበት ነው። የተለያዩ ነገሮችን ማድረግ እና ያ ነገር ለኮሚኒቲው እንቅስቃሴ ነው እይታ ነው። አንድ ነገር መፍጠር ማለት ነው እንጂ የተደጋገሙ ነገሮችን አለመድገም፣ አቴንሽን መስጠት ለእያንዳንዱ ነገሮች፣ ያ የኮሚኒቲ እንቅስቃሴ ነው። ልብ ካልነው ነው፣ ልብ ካላልነው ሞኝነት ይሆናል። እና ለእይታዎች አቴንሽን እንስጥ። በአንድ ሰርክል ውስጥ ብቻ መደጋገም ጥሩ አይመስለኝም። እና ጀስት ያንን ብሬክ ማድረግ አመት ሲመጣ አንድ አይነት ነገር አመት ሲመጣ አንድ አይነት ነገር ነው። እና መረዳዳት። የጥበብ ሰዎች ብዙ አሉ። አሁን በትምህርት ላይም ያለዋሉ ሲወጡ ነው የሚታየው፣ ማለት በአደባባይ ሲወጡ ነው ከሌ አሉ። በጣም አቴንሽን መስጠት ያስፈልጋል። ይህን ይህን በተመለከተ ምናልባት የሙያ ባለሙያዎች ማህበር፣ በተለይ ደግሞ በኪነ ጥበብ ዓለም ውስጥ ያሉ ሁሉም ተመጋጋቢ ናቸው። ሁሉም የሚገናኙ ናቸው። ስዕል ከሙዚቃ ጋር፣ ሙዚቃ ከቲያትር ጋር ተያይዘው የሚሄዱ ናቸው እና እዚህ ያላችሁ የኪነ ጥበብ ባለሙያዎች ይህንን ለመፍጠር ያሰባችሁበት አጋጣሚ ነበር። በተለይ ደግሞ ማህበረሰብ ውስጥ ዘልቆ ለመግባት እናንተ እርስ በርሳችሁ እንደ ማህበር ወይም እንደ ህብረት አይነት ነገር ነገር ለመመስረት የታሰበበት ጊዜ ነበር። ጥሩ ጥያቄ ነው። እንደም ቆስቋሽ ጥያቄ ነው። አርት ስኩል እያለ እንደም ከተስፍሽ ጋር ማለት ተስፋዬ ገብረሐና ማለት በጣም ማደንቋ አክተር ነው። በሳል ነው። ማለት ተስፋዬ ታወቀ በኢትዮጵያ ትልቅ ሰው ነው። ትልቅ ሰው ነው። በጣም እና እንገናኝ ነበር በራሳችን የስራ ሁኔታ በቅርቡ አልተገናኘ ነው። ስለ እንደዚያ ነገር አውርተናል፣ ግን ሁኔታዎችን ማመቻቸት ያስፈልጋል። ከዛ በኋላ የሚመጡ አንዳንድ ነገሮች አሉ። በአንዳንድ ነገሮች ዙሪያ መወጠር አለ። አይ ቲንክ ወደፊት እንሰራለን፣ ምክንያቱም ጥበብ ውህደት አለው። መስተሳሰር አለው። ሰንሰለት ነው። አንዱ የአንዱ አንዱ ውልደት ነው። አንዱ አንዱን ያሳድጋል። እንደገና እኔ እናየልን ቦታ ሄዳለሁ። በጣም ደስ ይለኛል። ብዙ ኢንስፓሬሽን አለ። ሌላው ደግሞ ሰለሞን ሳክስ ሚል ነው እስ በጣም ሚኒስፋሪ በጣም እና ያለበት ቦታ እሄዳለሁ። እሱ ማለት በአጋጣሚ ማለት በስራ ካላልኩኝ በስተቀር እና ብዙ ነገሮች አሉ። ልክ ነው። አንዱ አንዱ መሰረት አለው ውርሰት አላቸው። እንደገና ጥበብ ሁሉ እኩል ነው። ያው የሚዲያ ለውጥ ነው እና አንዱ በስዕል ይገልጻል፣ አንዱ በሙዚቃ፣ አንዱ በድራማ፣ አንዱ በተለያዩ መንገዶች ይገልጻሉ። እና እርግጠኛ ነኝ ወደፊት ህብረት እንደምትመሰረቱ ተስፋ አድርጋሉ። ልክ ነው። በአሁን ሰዓት እንደምናየውም እዚህ ሜልበርን ውስጥ አሁን በኪነ ጥበብ ሙያ የተሰማሩ ሰዎች ቁጥራችሁ ጨመር እያለ ነው። በሙዚቃውም ቀልብ ሲል ሰለሞንንም ጠቅሰሃል ድምፃኖችም አሉ። ወደፊትም እነ ሰለሞንም ሆነ ሌሎችም የኪነጥበብ ባለሙያዎች እዚሁ ሚዲያ ላይ የምንጋብዛቸው ይሆናል። እናንተም ተባብራችሁ ህብረት ኖሯችሁ ህብረተሰቡን በማነቃቃት በማስተማር በማዝናናት ትልቅ አስተዋጽኦ እንደምታደርጉ ተስፋ እናደርጋለን። አርቲስት አምራት ገብረ ማርያም እዚህ ስቱዲዮችን ድረስ ተገኝተህ ልምድን ስላካፈልከን በጣም ነው የማመሰግነው። በጣም አመሰግናለሁ ማርሴሽ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።